ወዳጆች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። መተላለፉ የቀረችለት ኀጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቈጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ይላል የእግዚአብሔር ቃል። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ፣ እግዚአብሔር መተላለፋችንን በደላችንን በልጁ በጌታ በኢየሱስ ክርስቶስ ደም ደምስሷል። እኔና እናንተ በኢየሱስ ክርስቶስ ደም የተዋጀን ውድ ገንዘቦቹ ውድ ልጆቹ ነን። ወርቅ አልገዛንም፣ አለቃ አልመረጠንም ወይንም ደግሞ አልማዝ ፈጽሞ አልገዛንም። የተገዛ ነው እነሆ ዋጋ የማይወጣለት ተመን ፈጽሞ የማይደርስበት በልጁ በጌታ በኢየሱስ ክርስቶስ ደም ነው። አዎ፣ ስለዚህ እኔና እናንተ ከሰይጣን እስራት፣ ከሰይጣን ተንኰል፣ ከሰይጣን ገመድ፣ ከክፉ ሥራዎች ሁሉ ተለይተን በእግዚአብሔር መቅደስ እሱን እየባረክን በእርሱም እየተባረክን ለዘላለም እንኖራለን። እግዚአብሔር ይክበር ይመስገን። ዛሬ ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን እንቀጥላለን። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አምላካችን ደግሞ በባርኮቱ ተገልጦ እንደሚገናኘን እነሆ ከመጀመሪያ እስከ መጨረሻው ድረስ ከቃሉ ማድሳ አዳላ ለልጆቹ ማካፈልን የሚያውቅበት እግዚአብሔር ለታላላቆች ለታናናሾችም የሚሆን ቋንቋ አለውና ደስ ይለናል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወገኖቼ፣ በደላችንን ያልቈጠረ እግዚአብሔር፣ እንደ በደላችንም ያልከፈለን እግዚአብሔር በምሕረቱ በልጁ በጌታ በኢየሱስ ክርስቶስ ውስጥ ያየን ልዑል ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዝማሬ እንጋብዛችኋለን። የእግዚአብሔርንም ስም ከፍ ከፍ እናደርጋለን። ኃያል ስሙ ብሩክ ይሁን። i yeah. you I'm not ስላገለገለን እግዚአብሔር ይባርከው። አዎ፣ እግዚአብሔርን ማመስገንን የመሰለ ታላቅ ነገር የለም። ጠላት በዚህን ጊዜ ይመታል፣ ድል ለልጆቹም ይሆናል። እናመስግን። አባታችን አምላካችን፣ የዘላለም ጠባቂያችን፣ የእስራኤል ታዳጊ እግዚአብሔር አሁንም ደግሞ በዚህች ሰዓት በመካከላችን ስላለ እናመሰግንሃለን። እግዚአብሔር አባቴና አምላኬ ሆይ በዚህች ቀን ደግሞ ድንቅ የሆነችውን ክንድህን ማየት እንሻለን። ጣትህ በእኛ መካከል ስትመላለስና እያንዳንዱን ልጅ እያንዳንዱን ሰው ስትነካ ለማየት እንፈልጋለን። ባሪያዎችን ታላላቆችና ታናናሾችን ለመጎብኘት አንተ ቀጠሮ አትይዝም። ስለዚህ የሚያግድህ ነገር የለም። የእኛ ኀጢአት ቢበዛ እንኳን የእኛ በደል ቢበዛ እንኳን ባሪያዎችን ተገናኝተ ለማጽናናት ሸክማችንን ከእኛ ላይ ለማንከባለል እግዚአብሔር ሆይ የሚከብድህና የሚያግድህ አንዳች ነገር የለም። ለልጆችህ ለመገለጥ ምኩት በጋ አያስፈልግህም። ኮርማ ወይንም ደግሞ ወይፈን አያስፈልግህም። እግዚአብሔር ሆይ በምሕረትህ ደግሞ እንደ አባትነትህ መጠን በእኛ መካከል ስላለህና በዚህን ሰዓትም ደግሞ እግዚአብሔር ሆይ ስለምትጎበኘን ስምን ከፍ ከፍ እናደርጋለን። በደላችንን እግዚአብሔር ሆይ እኖ ስለ ከደንከው እግዚአብሔር አምላኬ ሆይ እንዳይታይ ጠላት በዛም እንዳይከሰን ከእኛ ላይ ስላስቀነጠርከው ክብር ለስም ይሁን። ጠላት በምንራመድበት በመንፈሳዊ መንገዳችን እንቅፋትን ቢያኖርም ተሻግረን በልጅህ በጌታ በኢየሱስ ክርስቶስ ስም ደግሞ ድልን እንድንጨብጥ ስለምትረዳን እናመሰግንሃለን። በዚህን ጊዜ እግዚአብሔር አምላኬና ጌታዬ ሆይ በተለያየ የአጋንንት አሰራር ውስጥ ያሉትን ቤተሰብ እንድትመለከት ጸልያለሁ። የጠላትን የዲያብሎስን ሥራ ሽንገላውንም ሁሉ እግዚአብሔር አምላኬ ሆይ ሥራውንና ጌታ ሆይ የተበተበውን ትብታቡንም ሁሉ በኢየሱስ ክርስቶስም የተበጠሰ እነሆ የተበጣጠሰ የተቃጠለ ይሆን ዘንድ እንጸልያለን። በተሰጠን የልጅነት ሥልጣን እንረግመዋለን። በጌታ በኢየሱስ ክርስቶስ ስም የተበጣጠሰ ይሁን። ባሪያዎች ልጆችን ከጠላት ሰንሰለት እግዚአብሔር ሆይ እንድታወጣ ፈጥነህም እንድትታደግ እግዚአብሔር ሆይ ነፃነትንም በላያቸው ላይ እንድታውጅ እጸልያለሁ የሚጠቀሙበት የአጋንንት መንፈስ እግዚአብሔሮ ቃውም ሁሉ የሴጣን እስራና ክታቡ ሁሉ በጌታ በኢየሱስ ክርስቶስም ለዘላለም የወደቀ ወደ ሲኦልም የገባ ይሁን። በኢየሱስ ክርስቶስም እናዛለን። በዚህን ሰዓት መንፈሱ ለዘላለም የተዘጋ ይሁን አሰራሩ ለዘላለም የተከደነ ይሁን። እግዚአብሔር አምላኬና ጌታ ሆይ የአንተ ታላቅነት ገኖ የአንተ ኃያልነት ታውቆ በዚህ ቤት እግዚአብሔር ሆይ ስምህ እንዲጠራና እንዲመለክ እንጸልያለን። በሰንሰለት ውስጥ ያሉትን በጠላት እስራት ውስጥ ያሉትን አሁኑኑ ፈጥነ እንድትታደጋቸው በጌታ በኢየሱስ ክርስቶስ ስም እንለምንሃለን። የምንማረውን ቃልህን ደግሞ ባርክልን። ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን። የማቴዎስ ወንጌል ምዕራፍ ዘጠኝ ጌታ ኢየሱስ ወደ ቅፍርናኦም መመለሱን ኢየሱስ ማቴዎስን መጥራቱንና ስላረጀ ልብስና ያረጀ አቁማዳ ምሳሌ በደንብ ተመልክተን እንደነበር ታስታውሳላችሁ። ዛሬም ከዚያው በመቀጠል የኢየሱስን ስምንተኛና ዘጠነኛ ተአምራቶች በመመልከት እንጀምራለን። መጻፋችሁን ገለጥ ገለጥ አድርጉና የማቴዎስ ወንጌል ምዕራፍ ዘጠኝ ቁጥር አሥራ ስምንትን ተመልከቱ። በመቀጠል ጌታ ኢየሱስ አንዲትን ሴት ፈወሰ፣ እንዲሁም አንዲትን ሕፃን ከሞት አስነሣ የሚለውን በዚሁ አሁን በጠቀስነው በማቴዎስ ወንጌል ምዕራፍ ዘጠኝ ቁጥር አሥራ ስምንት እንመለከታለን። አሁን ስምንተኛውንና ዘጠነኛውን ታምራት ነው የምናየው ማለት ነው። ሁለቱም የፈውስ ታምራት ናቸው። እስቲ እናንብበው። ይህንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወትም የምትኖራለች እያለ ሰገደለት ይለናል ይህ መኰንን በመጀመሪያ ወደ ኢየሱስ የመጣው ልጁን እንዲፈውስለት ለመለመን እንደሆነ በሉቃስ ወንጌል ውስጥ እንመለከታለን እስቲናንብበው እነሆም ኢያይሮስ የሚባል ሰው መጣ እርሱም የምኵራብ አለቃ ነበረ በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው አሥራ ሁለት ዓመት የሆናት አንዲት ሴት ልጅ ነበረችውና እርሷም ለሞት ቀርባ ነበረች ይለናል ሉቃስ ወንጌል ምዕራፍ ስምንት ከቁጥር አርባ አንድ እስከ አርባ ሁለት ያለውን ክፍል ተመልከቱ። ይህች ልጅ ወገኖቼ እስከ ሞት ድረስ ምታማ ነበረ። አባቷ ከኢየሱስ ጋር ለመነጋገር ሲጠባበቅ ሳለ አገልጋዩ መጥቶ ልጁ እንደ ሞተች ነገረው። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው የሚለውን ደግሞ በቁጥር አሥራ ዘጠኝ ላይ እንመለከታለን። ኢየሱስ ከደቀ መዛሙርቱ ጋር ኢያይሮስን ተከትሎ ወደ ቤቱ ሲሄድ ብዙ ሕዝብ ከኋላው ተከተለው። እስቲ ቁጥር ሀያን እንመልከት። እነሆም ከአሥራ ሁለት ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች፣ የሚለውን ደግሞ እናገኛለን። ምን አይነት አስደናቂ ሁኔታ ነው አድማጮቼ። የሞተችው ልጅ ዕድሜዋ አስራ ሁለት ዓመት ነበር። ይህቺ ሴት ደግሞ በደም መፍሰስ ለአስራ ሁለት ዓመታት ሙሉ ተሰቃይታለች። እንግዲህ አድማጮቼ እዚህ ላይ ልብ በሉ። ሕፃኒቱን በሚመለከት አስራ ሁለት የብርሃን ዓመታት ወደ ጨለማ ሲለወጡ፣ ሴትየዋን እንደሆነ ያየን እንደሆነ ደግሞ ዐሥራ ሁለት የጨለማ ዓመታት አብቅተው ብርሃን ወደ ሕይወቷ እየገባ ነው። ምን ዐይነት አጋጣሚ ነው! የብርሃንና የጨለማን ተቃርኖ እዚህ ላይ እንመለከታለን። ሴትየዋ ያደረገችውን ልብን በል። ኢየሱስን የነካችው እርሷ ራሷ ናት። ኢየሱስ ቀደም ሲል ባየናቸው ተአምራት ሕመምተኞችን በመዳሰስ መፈወሱን ተረድተናል። እዚህ ላይ ግን እርሱ ሲዳስሳት ሳይሆን እርሷ ራሷ ሕመምተኛዋ ስትዳስሰው ነው የምንመለከተው። ይህን ታላቅ ፈውስ ያመጣው ሴትዮይቱ የተጠቀመችው ዘዴ ወይም ብልሃት ሳይሆን እምነቷ ነው። ወገኖቼ እንዲህ የሚልም እናገኛለን። ቁጥር ሀያ አንድና ቁጥር ሀያ ሁለትን እንመልከት። በልቧ ልብሱን ብቻ የዳሰሰው እንደሆነ እድናለው ትል ነበረችና። ኢየሱስም ዘወር ብሎ አያትና፣ ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቱም ከዚያች ሰዓት ጀምራ ዳነች ይለናል። እግዚአብሔር የተመሰገነ ይሁን። ስለዚህ ተአምር ሉቃስ በዝርዝር ይነግረናል። ኢየሱስን እንደ ዳሰሰችና እንደ ተፈወሰችም ይነግረናል። ኢየሱስ ከዚህች ሴት ተለይቶ ወደ ኢያይሮስ ቤት ተጓዘ። ኢየሱስም ወደ መኰንኑ ቤት በደረሰ ጊዜ እምቢልተኞችንና የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው ይላል። ኢየሱስ በደረሰ ጊዜ ሰዎቹን ስለ ብላቴናይቱ አዝነው አገኛቸው። እርሱ ግን ብላቴናይቱ እንደ ተኛች እንጂ እንዳልሞተች ነገራቸው። እነርሱም ሳቁበት። በቤቱ ውስጥ ያሉ ማናቸውም ኢየሱስ ብላቴናይቱን እንደሚያስነሣ አላመኑም ነበር። እርሱ ግን ወደ እርሷ ተጠጋ። እስቲ ቁጥር አምስትን እንመልከት። ሕዝቡን ግን ካስወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች ይለናል። ይህ ተአምር የሞተን በማስነሳት ረገድ በወንጌል ከተጻፉት ውስጥ የመጀመሪያው ነው። ሦስት ከሞት የማስነሣት ታምራት ተጽፎአል። ከማርቆስ ይልቅ ሉቃስ ዝርዝር ሁኔታዎችን በተሻለ ሁኔታ ያቀርባል። ሉቃስ ኢየሱስ ለልጅቱ አንቺ ብላቴና ተነሺ ብሎ ጮኸ ይላል። ኢየሱስ ሙታንን ያስነሳበት መንገድ ምን ጊዜም አንድ ዐይነት ነበር፣ በቀጥታ ለሞተው ሰው በመናገር ነበር የሚያስነሳው ደም ይፈሳት የነበረችውን ሴት ከፈወሰና የኢያይሮስን ልጅ ከሞት ካስነሣ በኋላ የኢየሱስ ዝና በምድር ሁሉ ተሰራጨ፣ ያም ዝና ወደዚያ አገር ሁሉ ወጣ ይለናል። በቁጥር ሀያ ስድስት ላይ ኢየሱስ የሁለት ዐይነ ስውሮችን ዐይን ከፈተ። አሥረኛው ተአምር ደሞ አድማጮቼ ኢየሱስን የተከተሉትን ሁለት ዐይነ ስውሯን ይመለከታል። እስቲ በቁጥር ሀያ ሰባት ላይ የተጻፈውን ደግሞ እንመልከት። ኢየሱስም ከዚያ ሲያልፍ ሁለት ዕውሮች፣ የዳዊት ልጅ ሆይ ማረን ብለው እየጮኹ ተከተሉት የሚል እናገኛለን። ሁለቱ ዐይነት ስውራን የዳዊት ልጅ የዳዊት ልጅ እያሉ እንደ ተከተሉት ልብ እንበል። በማቴዎስ ወንጌል ውስጥ ይህ በጣም የተተኮረበት ጉዳይ ነው። ምክንያቱም የማቴዎስ ወንጌል ኢየሱስን በንጉሥነቱ ያቀርበዋልና ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንዲችል ታምናላችሁን አላቸው። አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰስ ዐይኖቻቸውም ተከፈቱ። ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ በብርቱ አዘዛቸው ይለናል ከቁጥር 28 እስከ 30 ባለው ክፍል። ከዚህ በፊት ለምጻሙን ሲፈውስ እንዳይናገር አዞት ነበር። አሁን ደግሞ በእነርሱ ላይ ስለተፈጸመው ነገር ለማንም እንዳይናገሩ እነዚህን ዕውሮች ሲያዛቸው እንመለከታለን። ይህን ያለበት ብዙ ምክንያቶች ሊኖሩ ቢችሉም አንዱ ምክንያት በዚህ ምዕራፍ ተገልጿል። የፈውሶቹ ይፋ መውጣት ብዙ ሕዝብ እንዲከበው እንዳደረገና ለሥራውም እንቅፋት እንደሆነበት እናያለን። በቁጥር ሰላሳ አንድ ላይ ደግሞ እንዲህ የሚል ቃል እናገኛለን። እነርሱ ግን ወጥተው በዚያ አገር ሁሉ ስለ እርሱ አወሩ ይላል። ዐይናቸው ስለ በራላቸው ደስታቸውን ሊቈጥቡ አልቻሉም። በዚያ አገር ሁሉ ስለ እርሱ አወሩ ይለናልና፣ አድማጮቼ ኢየሱስ ክርስቶስ ያለ አንዳች አጋዥና ረዳት ብቻውን ታምራት እያደረገ የሰው ልጆችን ሸክም ወደ እርሱ ለቀረቡት ሁሉ ያቃልል ነበር። ኢየሱስ ክርስቶስ ዛሬም ለእኔና ለእናንተ ለሁላችን ታምራትን በማድረግ እንቀው ቅልሾቻችንን ለመፍታት ሩቅ አይደለም። ኦ ኢየሱስ የእኛ ጌታ ክበር ተመስገን። ብቻውን ታምር የሚያደርግ ችግረኛውን የሚታደግ ቁምቅልሽ የሚፈታ ኢየሱስ የኛ ጌታ። ብቻውን ታምር የሚያደርግ ችግረኛውን የሚታደግ ቁምቅልሽ የሚፈታ ኢየሱስ ብቻ ጌታ

ብቻቸው ዘመን ባዳኑን ስራየኔ ብቻውን ተአምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚመታ ኢየሱስ የኛ ጌታ፣ ብቻውን ተአምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚመታ ኢየሱስ የኛ ጌታ። ኃጢአታችን በዝቶ ስንባዝን በኋላ ሕይወት ሆነን ኢየሱስ ሊያኖረን ዘላለም፣ ምን እንመልሳለን ከምስጋና ሌላ፣ በጭንቃችን ሰዓት ለሆነን ቀለላ፣ በጭንቃችን ሰዓት ለሆነን ቀለላ ብቻውን ተአምር የሚያደርግ ችግረኛው የሚታለቅ ቆቅልሽ የሚበዳ ኢየሱስ የእኛ ጌታ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሹን የሚፈታ ኢየሱስ፣ የኛ ጌታ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሹ የሚፈታ ኢየሱስ ብቻ ጌታ። በመቀጠል ደግሞ ኢየሱስ ክርስቶስ ጋኔን ያደረበትን ዲዳ ሰው ሲፈውስ እንመለከታለን። ይህ አስራ አንደኛው ተአምር ነው። በዚህ ስፍራ ሌላ አጋንንት ያደረበት ሰው እንደ ተፈወሰ እናያለን። በማቴዎስ ምዕራፍ ስምንትና ዘጠኝ ከተጠቀሱት በአጋንንት የተያዙ ሰዎች ይህ ሦስተኛው ነው ማለት ነው። እነርሱም ሲወጡ ቁጥር ሠላሳ ሁለትን ተመልከቱ። እነሆ ጋኔን ያደረበትን ዲዳ ሰው ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያኑ ምን እንደ መለሱ እንመልከት። ፈሪሳውያን ግን ቁጥር ሰላሳ አራት በአጋንንት አለቃ አጋንንትን ያወጣል አሉ። ዲዳ እንዲናገር እውር እንዲያይ ሽባም እንዲፈወስ ማድረጉን አልካዱም። የከሰሱት ግን እነዚህን የሚያደርገው በሰይጣን ኀይል ነው በማለት ነበር። ቁጥር ሰላሳ አምስት እንደሞኒ ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። የመንግስት ወንጌል ማለት የእግዚአብሔር የጸጋ ወንጌል ማለት አይደለም። ይህ ደግሞ ሁለት ወንጌል፣ የመንግስትና የእግዚአብሔር የጸጋ ወንጌል ለማለት አይደለም። አንድ ወንጌል ብቻ አለ። ነገር ግን ይህ አንድ ወንጌል ብዙ ገጽታዎች አሉት። የመንግስቱ ወንጌል ማለት የሰማይ መንግስት እንደ መጣች ማወጅ ማለት ነው። በተጨማሪም ለንጉሱ ምጽአት የተዘጋጀ የሚል ነው። ወደ መስቀል የሄደውን ንጉስ የሚቀበልና የሚከተልን ልብ የሚፈልግ ነው። በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ የሚለውን ማቴዎስ በተደጋጋሚ ይጠቅሳል። በዚህም ብዙ ሕዝብ እንደ ተፈወሰ ያሳያል። ለዚህ ነው አንድም ጊዜ እንኳን ጠላቶቹ ኢየሱስ የሰራውን ተአምር ያልካዱት ይህ በጣም ግልጽ ነበርና ዛሬም ጌታ ይሰራል ወገኖች ፍጹም የሆነ እምነት በርሱ ላይ ሊኖረን ይገባል እንደ ፈቃዱ በዘመናት ሁሉ ይሰራልና ስለሚሆነው ሁሉ ልናመሰግነውም ይገባል ብዙ ሕዝብም ባዩ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው፣ ይለናል በቁጥር ሰላሳ ስድስት ላይ እንከን የሌላቸው የእግዚአብሔር ንጉሶችና መሪዎች እረኞችም ነበሩ። ሙሴና ዳዊት የእግዚአብሔርን ሕዝብ ከመምራታቸው በፊት እረኞች ነበሩ። የመከሩ ጌታ ለመከሩ ሠራተኞችን እንዲልክ ለሚልካቸው ሠራተኞችም የእረኛን ልብ እንዲሰጣቸው እንዲሁም ለጠፉት የሚራራ ልብም እንዲሰጠን አጥብቀን ዘወትር እንጸልይ። እስቲ ከቁጥር ሰላሳ ሰባት እስከ ሰላሳ ስምንት ያለውን ስፍራ ደግሞ እንመልከት። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞች እንዲልክ ለምኑት አላቸው። ይህንን ለደቀ መዛሙርቱ ካላቸው በኋላ እነርሱን ይልካቸዋል። ስለ አንድ ነገር ስንጸልይ ያንን ነገር ራሳችን ለመስራት ፈቃደኞች መሆን አለብን። ደቀ መዛሙርቱን ስለ መከሩ ሠራተኞች እንዲጸልዩ ጠየቃቸው። መልሶም እንዲጸልዩ የጠየቃቸውን ራሳቸውን ላካቸው። ይሄ በጣም አስገራሚ ነው። ራሳችን ለመስራት ፈቃደኞች ካልሆን ስለ አንድ ሥራ መጸለይ እንደሌለብን ተረድቻለሁ አድማጮቼ። እግዚአብሔር በእናንተ የጀመረው የመጽሐፍ ቅዱስ ትምህርት በራዲዮ አገልግሎት እርሱን ተስፋ ላደረጉና ለታመኑ ሁሉ እየደረሰ እምነታቸውን በማጎልበት ጥያቄዎቻቸውንም ሁሉ በመመለስ ላይ ይገኛል። ቤተ ክርስቲያን በሌለበት ስፍራ ቤተ ክርስቲያን ነው፣ አገልጋይ በማይኖርበት ቦታ ሁሉ ደግሞ እንደ አገልጋይ ሆኖ በመሥራት ላይ ይገኛል። አጽናኝ በጠፋበት የጎን ጉዳት በሚበረታበት ጠጋኝ በመሆን አማካሪና አጽናኝም ሆኖ እያገለገለ ነው። ይህን መልካም የወንጌል ስርጭት ከእናንተው ጋር ጌታም በረዳን መጠን የጌታን ምጽአት ወይም እኛ ወደ ጌታ እስክንሄድ ድረስ ሁላችንም እየተጠባበቅን የተሰጠንን አደራ ኃላፊነቱን በበኩላችንም በዚህ ለሌሎች በመመስከር በመወጣት ላይ እንገኛለንና እግዚአብሔር ለእናንተም ለእኛም ጸጋውን ያብዛልን በማለት የበኩሉን አስተያየት የለገሰን በጌታ ወንድማችን የተወደደ አሸናፊ አበበ ከአላባ ቁሊቶ ነው። በጌታ የተወደድክ ወንድማችን አሸናፊ አበበ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛልህ ይጨመርልህ እያልን እኛም እነሆ ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። በጌታ የተወደድክ ወንድማችን አሸናፊ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ በኩል የሠራውን ታላቅ የደህንነት ሥራ እኔና አንተን አግኝቶ ለዚህ መጠራታችን እጅግ ደስ ያሰኛል። በእውነት ነው የምልህ በሌሊትም ቢሆን በቀንም ቢሆን ስንነሳና ስንቀመጥ፣ ስናዝን፣ ስንደሰት በማንኛውም ሁኔታ ውስጥ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ያጽናናናል፣ ያበረታታናል፣ ይደግፈናል። ወደቅን፣ ተፍገመገምን፣ ጠፋን ባልንበት ጊዜ ሁሉ አቅም ባጠረን ጊዜ ሁሉ ጠላት በእኛ ላይ ባፏጨና ጥርሱን በፋቀበት ጊዜ ሁሉ፣ አዎ እግዚአብሔር እጁን ዘርግቶ ይታደገናል። እግዚአብሔር አምላካችን በአገልግሎታችን ስፍራ በሥራ ገበታችን ስፍራ በኑሯችን በትዳራችን፣ በማንኛውም ስፍራ ሁሉ አዎ ጌትነቱን እየመሰከረና እየገለጠ ለዚያ አድርሶናልና ስሙን ከፍ ከፍ እናደርጋለን። አንተም ይህንን ጌታ አብሮ ካሉ ወገኖች ጋር እያገለገልክ አመታቱን መቀጠል መዝለቅ እንድትችል ጸጋውን ያብዛልህ እያልን በዚህ ዝማሬ እንሰናበታለንና፣ ጻፍልን። ሰላም ላንተ። በውድ በማነ አድማጮች፣ የዛሬው ዝግጅታችን እዚህ ላይ ያበቃል። እንደ ወትሮ ሁሉ ከእናንተ ጋር እስካሁን ድረስ የቆየ ነው። በቴክኒኩ በኩል ዓለማየሁ ዳዊት ነው። በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ። ደህና በመንገድ በጎዳና የጌታን ማዳና ይላስብና